bulaa amma sagantaa afaan amaaraa የአሜሪካ ድምፅ ራዲዮ ጣቢያ ነው 22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥቅምት 22 2013 ዓ ም ዝግጅታችን ጀመረ። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጭ ምዝገባ ና የፓርቲዎች ዘመቻ ቅድሚያ የጊዜ ሰሌዳ አወጣ። የድምጽ ሰጪ ምዝገባ ታህሳስ ውስጥ ይጀምራል ተብሏል። መቼ የሚለውን ደግሞ አሁን ከባለፈው በመነሳት ባለፈው ጊዜ ላይ ነሐሴ ላይ እናደርጋለን ብለን ያቀደን ቢሆንም አሁን ደግሞ የባለፈው ክረምት ስናየው በጣም ከፍተኛ የሆነ ዝናባማና በጎርፍ የመሳሰሉ ችግሮች የነበሩበት ነበር ና እንደዚህ አይነት ችግሮች የሚቀጥለውን ማመት የሚከናወኑ ከሆነ እዛ ውስጥ ማንገባበት ሁኔታ ሊኖር ይችላል የሚለውንም ነገር አይተናል። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ኃላፊ ወይዘሪት ሶሊያና ሽመልስ ናቸው። በአብይ ርዕስ ዘገባ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታየ ጋር ልተዋችሁ ስልኝ። እንደምናመሻችው አድማጮች ዜናዎቹን የማሰማችሁ ቆንጅታየ ነኝ። የታንዛኒያ ተቃዋሚ ፓርቲ በሀገሪቱ የተካሄደውን ምርጫ ከፍተኛ የማጭበርበር አድራጎት የተፈጸመበት በመሆኑ ውጤቱን አልቀበለውም ሲል አስታወቀ። ከተቃዋሚ ፕሬዝደንታዊ እጩ ተፎካካሪዎች አንዱ የሆኑት ቱንዱ ሊሱ ከትናንት በስቲያ ረቡዕ ከተካሄደው ምርጫ እየወጣ ያለውን ውጤት ዓለም አቀፉ ማህበረሰብ እንዳይቀበለው ጠይቀዋል። ቻርልስ ኮምቤ ከዳሬ ሰላም ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። ባለፈው ረቡዕ የታንዛኒያ መራጮች ድምጻቸውን ከሰጡበት አንድ ቀን በኋላ ተቀናቃኙ የተቃዋሚ ፓርቲ መሪ ቱንዱ ሊሱ ምርጫው የተጨበረበረ መሆኑን በመግለጽ እንደማይቀበሉት ገልጸዋል። ዓለም አቀፉ ማህበረሰብም ውድቅ እንዲያደርገው ጠይቀዋል። ዜጎች ይህን ነገር በነቂስ ወጥተው ሰላማዊና ዲሞክራሲያዊ በሆነ መንገድ እንዲቃወሙት እየጠየቅን ነው። ታዛቢዎቻቸውን የላኩ የአገር ውስጥም ሆነ ዓለም አቀፍ ታዛቢዎች በተለይ የአፍሪካ ሕብረትን እንዲሁ እየጠየቅን ነው። ታዛቢዎቻቸውን ወደዚህ የላኩ ሁሉ የምርጫው ውጤት ሕጋዊነት የሌለው መሆኑን አውቀው ምንም አይነት እውቅና እንዳይሰጡት እንጠይቃለን። ገዢው ፓርቲና የመንግስት ቃል አቀባዮች የምርጫው ድምፅ ተቆጥሮ እስኪያልቅ ድረስ ምንም የሚሰጡት አስተያየት አለመኖሩን ገልጸዋል። የታንዛኒያው ብሔራዊ ምርጫ ኮሚሽን ሊቀመንበር ስሚስ ተክለስ ካዮጄ ስሞታውን ውድቅ አድርገዋል። በማኅበራዊ ሚዲያ ላይ የሚናፈሱ አንዳንድ ወሬዎች ያልተጨበጡና መሰረት የሌላቸው ሲሆን ለምርጫ ኮሚሽኑም እስካሁን የቀረበ ስሞታ አለመኖሩን ገልጸዋል። እስካሁን የወጣው ሪፖርት እንደሚያሳየው በፕሬዝዳንት ጃን ሙግፊሊ የሚመራው ገዢው ፓርቲ እየመራ ነው። ፖለቲካ ተንታኙ አቢሰሎም ኪባንዳ ግን ከ264 የምርጫ ጣቢያዎች የተሰበሰበው መረጃ እንደሚያሳየው ለተቃዋሚ ፓርቲዎች ጥሩ ዜና አይደለም። በሌላ የአፍሪካ የምርጫ ዜና የአይቮሪኮስ መራጮች በነገው ዕለት ፕሬዝደንታዊ ምርጫ ያካሂዳሉ። ስልጣን ላይ ያሉት ፕሬዝደንት አላሳን ዋታራ ውዝግብ ላስነሳው ሶስተኛ የስልጣን ዘመን አሸነፍኩ ይሉ እንደሆነ የሚለይ ይሆናል። ዋታራ ትናንት በምረጡኝ ቅስቀሳ ንግግራቸው ድምፅ ከመስጠት ወደ ኋላ እንዳትሉ የምርጫ ጣቢያዎችንም ጠብቁ ሲሉ ለብዙ ሺህ ደጋፊዎቻቸው ማሳሰቢያ ሰጥተዋል። በሀገሪቱ በቅርብ ሳምንታት የተካሄዱትን ሰልፎችና የተፈጸሙ ጥቃቶችን ተከትሎ ከምርጫው የተያያዘ ሁከት ይፈጠራል የሚለው ስጋት እያየለ ነው። የተቃዋሚ እጩ ፓስካል ኢንጎሶ መኖሪያ ቤት ተቃጥሏል። የአይቮሪ ህዝባዊ ግንባር ፓርቲያቸው ጽህፈት ቤት ላይም ጥቃት ደርሷል። ከዋታራ ሌላ የዲሞክራቲክ ፓርቲው መሪ የቀድሞ ፕሬዚደንት ኤንሪ ኮናን ቤዴ እና ነጻው እጩ ተፎካካሪ ክዋዲዮ ኮናን በርቲን እየተወዳደሩ ናቸው። ዋታራ በድጋሚ ለመመረጥ የተነሱት ተተኪያቸው እንዲሆኑ ፈልገዋቸው የነበሩት ጠቅላይ ሚኒስትራቸው አማዱ ኩሊባሊ ባለፈው ሐምሌ ህይወታቸው ካለፈ በኋላ ነው። ለሶስተኛ ጊዜ መወዳደራቸው ህገ መንግስቱን የሚጥስ ድርጊት ነው የሚለውን የተቃዋሚዎች ክስ ያልተቀበሉት ዋታራ በአውሮፓውያን 2016 በወጣው በአዲሱ ህገ መንግስት ከሁለት የስልጣን ዘመን በላይ አይቻልም የሚለው ህግ እኔን አይመለከትም ብለዋል። ከሁለት መቶ በላይ ፍልሰተኞችን ያሳፈረ ጀልባ ሴኔጋል ጠረፍ አካባቢ መስጠሙን የተባበሩት መንግስታት የፍልሰተኞች ጉዳይ ድርጅት አይኦኤም በትናንትናው ዕለት አስታወቀ። ከተሳፋሪዎቹ መካከል ቢያንስ 140 ሰጥመዋል ነው ያለው። ቅዳሜ ዕለት ጀልባው እምቡር ከምትባል የሴኔጋል የጠረፍ ከተማ እንደተነሳ ባህሩ ላይ እንዳለ ቃጠሎ ተነስቶበት እንደሰጠመ ነው አይኦኤም ያስታወቀው። ጀልባው በስፓኝ ከነሪ ደሴቶች በኩል አድርጎ አውሮፓ ሊገባ መሞከሩንና ነገር ግን ሴንት ሉዊስ ደሴት ላይ አቅራቢያ ሲደርስ መገልበጡን ነው አይኦኤም ጨምሮ ያመለከተው። 59 የሚሆኑ ፍልሰተኞች በሴኔጋል አሳጥማጆችና በስፔን ባህር ኃይል እርዳታ ሊተርፉ መቻላቸውን ዘገባው ጨምሮ አመልክቷል። የሴኔጋል መንግስትና አይኦኤም ከአደጋው ለተረፉት ሰዎች ድጋፍ የሚያስፈልጋቸውን ለመገምገም እንዲሁም ስነ ልቡናዊ እርዳታ ለመስጠት ወደ ስፍራው የሚያመራ ስምሪት እያዘጋጁ መሆናቸው ተገልጿል። ይህ የቅዳሜው አደጋ በዚህ የአውሮፓ 2020 ዓመተ ምህረት ከማናቸውም ቁጥራቸው የበዛ የፍልሰተኞች ሕይወት የጠፋበት መሆኑን የጠቆመው ድርጅቱ በዚሁ መስመር ላይ አምና ሁለት መቶ አስር ፍልሰተኞች እንደሞቱ አስታውሷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዓለም አቀፍ ዜናዎች ኬንያ ውስጥ በኮሮና ቫይረስ የሚያዙ ሰዎች ቁጥር እየጨመረ መምጣቱን የጤና ሚኒስቴሯ አስታውቋል። በዚህ ሳምንት ብቻ 54 ሰዎች በኮቪድ-19 ምክንያት መሞታቸውን ሚኒስቴሩ ጨምሮ ገልጸዋል። ገልሞ ዳዊት ከናይሮቢ ተከታዩን ዘገባ አስተላልፏል። ኬንያ ውስጥ ለኮሮና ቫይረስ የተጋለጠው ሰው ቁጥር በ20 ከመቶ ማሻቀቡን የጤና ሚኒስትሩ አትላንታ አስታውቀዋል። የጤና ሚኒስትሩ ሙታሂ ካግዌ በሰጡት መግለጫ ከሰኞ እስከ ትላንት ሐሙስ በነበሩት አራት ቀናት ውስጥ የሞተ ሰው 54 መድረሱም ተናግረዋል። እስከትላንት ብቻ በዚህ ሳምንት 54 ሰዎችን በበሽታው ምክንያት አጥተናል። ዛሬም በበሽታው የተጠቁ 14 ሰዎች ሕይወታቸው አልፈዋል። ይህም ያጠቃላይ የሞቱ ሰዎች ቁጥርን ወደ 964 ያደርሳል። አሁንም 184 ሰዎች በተለያዩ የጤና ተቋማት ሕክምና እየተሰጣቸው ነው። ከነዚህም 35 ሰዎች በጽኑ ታሞ ያሉ ናቸው ብለዋል ሚኒስትሩ። አሁን ወረርሽኙ በሀያ ከመቶ እንዲጨምር ካደረጉት ምክንያቶች አንዱ ቀድሞ ተላልፎ የነበሩ ውሳኔዎች መላላታቸው መሆኑን የጤና ሚኒስትሩ ጠቁመው ወደፊትም እየተባባሰ እንዳይሄድ ዜጎች ተገቢውን ጥንቃቄ እንዲያደርጉ አሳስበዋል። ከዚህ በኋላ በኮቪድ-19 የሚታመሙ ሰዎች ቤት ሆኖ እንዲታከሙ እንደሚደረግና ዜጎች የጤና ዋስትናቸውን በቀላሉ እንዲያገኙ ለማስቻል መንግስት መስሪያ ቤቱን እንደገና እንደሚፈትሽ ከአጎ ያስታውቀዋል። እስካሁንም ከአንድ ሺህ በላይ የጤና ባለሙያዎች ለኮሮና ቫይረስ መጋለጣቸውንና ስድስቱ በኮቪድ-19 ምክንያት መሞታቸውን ገልጸዋል። በኬንያ ከሁለት ሳምንት በፊት ትምህርት ቤቶች ተከፍተው ተማሪዎች በከፊል የተመለሱ ሲሆን በዚህ ሳምንት የቫይረሱ መስፋፋትና የብሽታው መበርታት ቢኖርም ትምህርት ቤቶች የማስተማር ስራቸውን እንደሚቀጥሉ የአገሩ ትምህርት ሚኒስቴር አስታውቀዋል። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ በዓለም ዙሪያ የኮቪድ-19 ስርጭት በአዲስ መልክ እየተባባሰ መምጣቱ የሀገሮች መሪዎችን አዲስ ዙር የእንቅስቃሴ ገደቦች እየወሰዱ እንዲሄዱ አድርጓል። የብሪታንያ የውጭ ጉዳይ ሚኒስትር ዶሚኒክ ራብ ዛሬ ለቢቢሲ ቴሌቪዥን በሰጡት ቃል የቫይረሱ ስርጭት እንዳይባባስ አገር አቀፍ የእንቅስቃሴ መዘጋት እርምጃ መውሰዳችን አይቀሬ ነው ብለዋል። የፈረንሳይና የጀርመን መሪዎች አዲስ የእንቅስቃሴ ክልከላ እርምጃዎችን መውሰዳቸው ይታወቃል። በዓለም ዙሪያ እስከ ዛሬ አርብ ማለዳ ድረስ አጠቃላዩ የኮሮና ቫይረስ ተያዦች ቁጥር ከ45 ሚሊዮን አልፏል። አንድ ነጥብ አንድ ስምንት ሚሊዮን ሰዎች ለሕልፈት ተዳርገዋል። በተዛመደ ዜና ዩናይትድ ስቴትስ ውስጥ በተለይም በምዕራቡ የሀገሪቱ ክፍል የኮሮና ቫይረስ በከባድ ሁኔታ እየተዛመተ ነው ሲል ትናንት የዋይትሀውሱ የኮሮና ቫይረስ ግብረ ኃይል አስጠንቅቋል። የግብረ ኃይሉ አባላት የቫይረሱን መዛመት ለማስቆም ጠንካራ እርምጃ እንዲወሰድ ግፊት እያደረጉ መሆናቸው ተዘግበዋል። በጆንስ ሆፕኪንስ ዩኒቨርስቲ መረጃ ማዕከል መሰረት እስከ ትናንት ሐሙስ ድረስ የቫይረሱ ተያዦቿ ቁጥር ከ8.9 ሚሊዮን ማሻቀቡንና ከ228 ሺህ በላይ ሰዎች ሕይወታቸው ማለፉን ዩናይትድ ስቴትስ አረጋግጣለች። ግብረ ኃይሉ ለአንድ የሀገሪቱ ክፍለ ግዛት ባሰጠው ሪፖርት በመካከለኛ ምዕራብ በላይኞቹ የመካከለኛ ምዕራብና በምዕራባዊው የሀገሪቱ አካባቢ ቫይረሱ ባልተቋረጠ ከባድ ሁኔታ በማህበረሰብ ውስጥ እየተዛመተ መሆኑን እና አሁን እየተመለከትነው ያለነው ይህን ይዞታ ነው ማለታቸው ተገልጿል። ምልክት ከማያሳዩ ሰዎች ድምፁን አጥፍቶ የሚተላለፈውንም ሆነ ከታመሙ ሰዎች የሚዛመተውን ቫይረስ ለማስቆም ከበድ ያለ እርምጃ መውሰድ የግድ አስፈላጊ ነው ሲል ማሳሰቡን ሲኤንኤን ዘግቧል። የዋይት ሀውስ ግብረ ኃይል ዋናው ታዋቂ አባል ዶክተር አንቶኒ ፋውቺ ረቡዕ ዕለት ለሲኤንቢሲ ቴሌቪዥን በሰጡት ቃለ መጠይቅ ዩናይትድ ስቴትስ ትክክል ባልሆነ አቅጣጫ እየተጓዘች ነች ብለዋል። በዚሁ ይዞታ ከቀጠልን፣ ሁኔታዎች ካልተቀየሩ፣ ብዙ የሚያሳዝን ነገር ይጠብቀናል ብለዋል። ብዙ ተጨማሪ ሰው በቫይረሱ ይጠቃል፣ ብዙዎች ታመው ሆስፒታል ይገባሉ፣ ብዙ ህይወትም ያልፋል ነው ያሉት። ፋውቺ በሮይተርስ ዘገባ መሰረት ቢያንስ ሰባት የዩናይትድ ስቴትስ ክፍለ ግዛቶች ትናንትና በአንድ ቀን ሲመዘገብ አይተውት በማያውቁት ደረጃ የገዘፈ ቁጥር ያለው የቫይረሱ ተጋላጭ መመዝገቡን አስታውቀዋል። ማክሰኞ ለሚካሄደው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ሁለቱ እጩ ተፎካካሪዎች በዛሬው የምረጡኝ ዘመቻ ቅስቀሳቸው አራት የብርቱ ፍክክር ክፍለ ግዛቶች ላይ ትኩረታቸውን አድርገዋል። ፕሬዝደንት ዶናልድ ትራምፕ ሚሽጋን፣ ሚኒሶታና ዊስኮንስን ውስጥ የምረጡኝ ቅስቀሳ የሚያደርጉ ሲሆን የቀድሞ ምክትል ፕሬዝደንት ጆ ባይደን ደግሞ ሚኒሶታ፣ ዊስኮንስንና አይዋ ላይ ይቀሰቅሳሉ። ሚሽገን እያንዳንዳቸው አንዳንድ ድምፅ ያላቸው አስራ ስድስት የምርጫ ወረዳዎች አሏት። ሚኒሶታና ዊስካንሰን አስር አይዋ ደግሞ ስድስት የምርጫ የወረዳ ተወካይ ድምፅ ነው ያላቸው ። ትናንት ሁለቱም እጩዎች ባለፈው ፕሬዝደንታዊ ምርጫ ፕሬዝደንት ትረምፕ ባሸነፉባት በፍሎሪዳ ላይ ደጋፊዎቻቸውን ሲቀሰቅሱ ውለዋል አምሽተዋል። የዲሞክራቲክ ፓርቲ ውጪው ጆ ባይደን ብራዋርድ ካውንቲ ፍሎሪዳ ላይ ባደረጉት ቅስቀሳ ፍሎሪዳ ወደኛ ከገባች አለቀ ተደመደመ ማለት ነው ሲሉ ተደምጠዋል። ባይደን ፕሬዝደንት ትራምፕን በዚህ የወረርሽኝ ጊዜ ብዙ ሕዝብ አብዛኛው መሸፈኛ ጭንብል ያላደረገ ያጨቀ የቫይረሱ ማሰራጫ ዝግጅት አድርገዋል ሲሉ ነቀፌታ ሰምተዋል። ፕሬዝደንቱ አሉ ታምፓ ላይ ባደረጉት ንግግር ጆ ባይደን የሚያዛምቱት ቫይረሱን ብቻ አይደለም፣ መከፋፈልን መለያየትንም ጭምር ነው ብለዋል። ትረምፕ በበኩላቸው ደጋፊዎቻቸው በብዛት በታጨቁበት ስቴዲየም ባሰሙት ንግግር በምርጫው ዕለት ሪፐብሊካኖች በከፍተኛ ብዛት ጎርፈው ድምፅ ይሰጣሉ ሲሉ ተንብየዋል። በከፍተኛ ደረጃ ነው የምናሸንፈው፣ ለማየት ያብቃችሁ ብለዋል ትረምፕ በታምፓው ንግግራቸው ፕሬዝደንቱ የኮቪድ-19 ክትባት በጥቂት ሳምንታት ውስጥ ይደርሳል፣ አረጋውያን ቅድሚያ ይሰጣቸዋል ሲሉ ቃል ገብተዋል። እስከ ትናንት ሐሙስ ድረስ ከ80 ሚሊዮን በላይ መራጮች ድምጻቸውን ሰጥተዋል። በዘንድሮው ምርጫ ድምጹን የሚሰጠው ሕዝብ ቁጥር 65 ከመቶ መራጭ ድምጹን ከሰጠበት ከአውሮፓውያን ሺ ዘጠኝ መቶ ስምንት ዓመተ ምህረት ወዲህ ከነበሩት ሁሉ ከፍተኛው እንደሚሆን የምርጫ ኤክስፐርቶች ተንብየዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። በአሜሪካ ቆንጅት ታየን ለዜናው እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥቅምት 20 2013 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአትቪ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ስድስተኛው አገር አቀፍ ምርጫ ከግንቦት መጨረሻ እስከ ሰኔ መጀመሪያ ባለው ጊዜ ለማድረግ መታቀዱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ምርጫው በመላው ሀገሪቱ ከ50ሺ በላይ በሚሆኑ ምርጫ ጣቢያዎች እንደሚካሄድም የቦርዱ ኮሚኒኬሽን ጉዳዮች ኃላፊ ገለጹ። መለስካቸው ካቸው አመሃ ስርስር አለው። ኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ከሲቪክ ማህበረሰቡ ድርጅቶችና ከመገናኛ ብዙሀን ባለሙያዎች ጋር ባደረገው ምክክር ስድስተኛው ሀገር አቀፍ ምርጫ ከግንቦት ወር መጨረሻ እስከ ሰኔ መጀመሪያ ድረስ ባለው ጊዜ ለማድረግ ማቀዱን አስታውቋል። ከዚህም ጋር ከእጩዎች ምዝገባ የተገናኘ መረጃ ከጥር አጋማሽ እስከ የካቲት አጋማሽ ባለው ጊዜ ዝግጁ ሆኖ ለመገናኛ ብዙሀንና ለማንኛውም መረጃ ፈላጊ ተሰናድቶ እንደሚጠብቅም ተጠቁመዋል። የመራጮች መረጃ የመጀመሪያ ዙር ከታህሳስ መጋቢት፣ የምርጫ ቀስቀሳ ጊዜ ከየካቲት አጋማሽ እስከ ግንቦት መጨረሻ የሚሉ የጊዜ ሰሌዳዎች በስብሰባው ወቅት ተነስተዋል። ቁርጥ ያለ ጊዜ ቦርዱ ለምን እንዳላሳፈረ ቪኦኤ ለኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ጉዳዮች ኃላፊ ለወይዘሪት ሶሊያና ሽመልስ ጥያቄ አቅርቦ ነበረ። ከዚህ በፊት ከነበረ ከተለያዩ አካላት ወስደናል። ከዚህ ነገር ግን አሁን ደግሞ በኮቪድ ወረርሽኝ ውስጥ የሚካሄድ ስለሆነ የምንወስዳቸው ግብአቶች እነዚህ ምክክሮች በማድረግ ብዙ ይሆናል ብለን ስላሰብን እንደዚህ በጣም ስፔሲፊክ የሆነ ቀን ይዘን ብንመጣ እኛ ያሰብነውን ቀን ይዘን ሄደን ሌሎች አካላት በጣም ብዙ ግብአቶች ቢኖሯቸው እና እነሱን ማካተት ቢኖርብን እኛ ከገመት ነው ቀን በግብአቶቹ የተነሳ ገና በኋላ ላይ ደግሞ ይሄ ነው ጊዜ ውለን ብንወጣው የተለያየ እንዳይሆንብን በማሰብ ነው። ስለዚህ አላማ ምንድን ነው? ለብዙ ግብአቶችን ከዛሬ ከስቢት ማህበራትና ከሚዲያ አካላት በስር ነው አለ ከፖለቲካ ፓርቲዎች ጋር ነገ፣ እንዲሁም ሰኞ የሚቀጥል የተለያዩ ውይይቶች ይኖሩናል እና የምናገኘው ግብአት ከኖርማል ምርጫ በተለየ ሁኔታ ብዙ ስለሚሆን እነሱን ለማካተት ደግሞ ሰፋ ያለ የታይም ፍሬም እንዲኖር የጊዜ ገደባችን ሰፊ ሆኖ በዛ ውስጥ እነዚህ ግባሎች የምናካትትበትን እድል እንዲኖር ብሎ በማስተብ በጣም ላለመዝጋት ነው። በኩል ለዚኛው ለምርጫው የሚካሄድበት ድምጽ መስጫ ቀን ብቻ ሳይሆን ከዛ ፊት የሚያሉ የመራጮች መዝገባ፣ የእጩዎች መዝገባም የምረጡኝ ዘመቻም እያንዳንዳቸው በጣም ብዙ አካላት የሚሳተፉበትና በኮቪድ መሆኑ ደግሞ በጣም ብዙ ከኖርማል ጊዜ ለውጡ የሚኖርበት ስለሆነ እነሱ እነሱም ላይ አብዛኛውን ሬንጆች ከዚህ ጊዜ እስከዚህ ጊዜ ብናረገው ምን ይመስላችኋል የሚል ነው ያቀረቡት። ወይዘሪት ሶሊያና ጨምረው እንዳብራሩት የምርጫውን የጊዜ ሰሌዳ ለማዘጋጀት ቦርዱ ብዙ ነገሮችን ከተመን አስገብቶ ሲሰራ እንደቆየም አስረድተዋል። አንደኛው የቦርዱ ዝግጅት አለ፣ ራሱ ዝግጁነቱ እና ውሳኔው ደግሞ አለ። በዚህ ጊዜ ነው ማደርገው የሚልበት የፌዴሬሽን ምክር ቤት ውሳኔ አለ። እንደምታስታውስ በዚህ ጊዜ ነበረ። እሱ ላይ መሰረት አድርጎ ተወካዮች ምክር ቤት ከጤና ሚኒስትር ጋር ብሎ መጋራ በመሆን ደግሞ የሰጠው ውሳኔ አለ። እነዚህ ሁላ እንግዲህ አሁን ለምሳሌ የተወካዮች ምክር ቤት በሁለት ሺህ አስራ ሶስት ዓመተ ምህረት እንዲከናወን ብሎ ነው ውሳኔ የሰጠው። እሱን የምናደርገው ነው ደግሞ ቀጥሎ የሚመጣው ሁለት ሺህ አስራ ሶስት መቼ የሚለው ጥያቄ ነው። መቼ የሚለውን ደግሞ አሁን ከባለፈው በመነሳት ባለፈው ጊዜ ላይ ላይ እናደርጋለን ብለን ያቀደን ቢሆንም አሁን ደግሞ የባለፈው ክረምት ስናየው በጣም ከፍተኛ የሆነ ዝናባማ ና በጎርፍ የመሳሰሉ ችግሮች የነበሩበት ነበር ና ለዛ አይነት ችግሮች የሚቀጥለው ማመት የሚከናወኑ ከሆነ እዛ ውስጥ ማንገባበት ሁኔታ ሊኖር ይችላሉ የሚለውንም ነገር አይተናል። ስለዚህ ከራሳችን ውስጥ ዝግጅትና ከተሰጠን ጊዜ ገደብ ከዛ ደግሞ ሀገሪቱ ውስጥ ያሉ የተለያዩ የአካባቢ የወይዘር ሁኔታዎች ምን ይመስላል የሚለው ከግምት ውስጥ በማስገባት በምርጫው ሂደት ለሚደረጉ ክንውኖች ቁርጥ ያለ ቀንና የጊዜ ገደብ የሚቀመጠው ከተለያዩ ባለድርሻ አካላት ጋር በቂ ውይይት ከተካሄደ በኋላ እንደሆነም ወይዘር ሶሊያና ሸመልስ ተናግረዋል። ለምርጫው አስፈላጊ የሆኑ ቁሳቁሶችን በተመለከተም ለኮቪድ-19 ከሚያገለግሉ የጥንቃቄ ቁሳቁሶች በስተቀር ሁሉም ዝግጁ መሆኑንም የኮሚኒኬሽን ኃላፊዋ ገልጸዋል። የፌዴሬሽን ምክር ቤት በትግራይ ክልል ባለፈው ነሐሴ ወር የተካሄደውን የክልሉ ምክር ቤት ምርጫ ህገወጥ መሆኑን መግለጹን በማስታወስ ቦርዱ በዚህ ረገድ ምን ዝግጅት እንዳለውም ቪኦኤ ጥያቄ አቅርበዋል። አሁን እንግዲህ ያዘጋጀነው ዝግጅት እንደ ከዚህ በፊትም እንዳልነው ባለፈው ነሐሴ ላይ እናካሄዳለን ብለን ስላሰብን እና ውሳኔያችንም እንደሚያሳየው ሀገሪቷ ውስጥ የሚካሄዱ ማንኛውን አይነት ምርጫዎች በህገ መንግስት ስልጣኑ የተሰጠው ለቦርዱ ስለሆነ ሀገሪቷ ውስጥ የሚገኙ ማንኛውም ቦታዎች የሚገኙ ላይ ዝግጅ ምርጫ ለማከናወን ዝግጅት የምናደርገው ሀምሳ ሺህ ዘጠኝ መቶ ምርጫ ጣቢያዎች አሉን። ይሄ ትግራይ ክልልን ይጨምራል። የእቃዎች ህትመቶቻችንም የመራጮች ምዝገባም የመራጮች ካርድም በአምስት ቋንቋዎች ነው የሚታተሙት እነሱም በትግርኛ፣ በኦሮምኛ፣ በአፋርኛ፣ በሶማሌኛ እና በአማርኛ ናቸው። ስለዚህ ሀገሪቷ ውስጥ ያሉ የትኞቹ ክልሎች ውስጥ የሚገናገሩ ቋንቋዎችን ነው የምንጠቀመው። በኛ በኩል ያለን ዝግጅት በአገሪቱ መናገሪቷ ምርጫ ለማከናወን በዚህ አኳያ ምናልባት ይገጥመ ይሆናል የምትሉት ችግር የለም ይኖራል። እንግዲህ ያው የሚያጋጥሙ ችግሮች ካሉ በሂደት በአሰራር ላይ እንግዲህ ቦርዱ ያንን እያየ የመፍትሄ ሀሳብ ማድረግ የሚችለውን የመፍትሄ ሀሳብ እየሰጠ ብዙ ማሳወቅ ያለበትን ደግሞ ለማህበረሰቡ እያሳወቀ ያው እንግዲህ በሂደት ስንሄድ በሚሆነው አሁን ገና ጊዜዎችንና የምርጫና የኮቪድ ሁኔታ ውስጥ እንዴት ነው የምናደርገው የሚለውን ፍሬም እያደረግን ያለ ነው። ቀጥለ ተግባር ስንሄድ ደግሞ የሚያጋጥመን ችግር ካለ ያው በሂደት የሚፈታው ይፈታል። መፍታት የሚያቅተንን ደግሞ እንግዲህ እያስታወቅን እንቀጥላለን ማለት ነው። ቦርዱ በቀጣዮቹ ጥቂት ቀናት በጊዜ ሰሌዳው ላይ ከፓርቲዎች ጋር ውይይት እንደሚያደርግና ግባቶች እንደሚያሰባስብም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች የሰማችሁት የእለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ለእረቡ ጥቅምት 18 ተጠርቶ ከነበረው የተቃውሞ ሰልፍ ጋር በተያያዘ የታሰሩ ግለሰቦች እንዳሉ ያረጋገጡት የአማራ ክልል ፖሊስ ኮሚሽነር አበር አዳሙ አሁን ግን እየተለቀቁ ነው ብለዋል። ሰልፉ በተጠራበት ቀን እንወጣለን ያሉት ጥቂት ወጣቶች ከፖሊስ ጋር ተጋጭተው ታስረው ነበር ያሉት ሰልፉን የጠራው የአማራ ብሔራዊ ንቅናቄ አብን የታሰሩ አባላቱ እየተፈቱ መሆኑን ጠቅሷል። የተያዙት ግን በቢሮ ውስጥ እንዳሉ እንጂ ሰልፍ ወጥተው አይደለም ብሏል። አስቴር ምስጋናው ዝርዝሩን ይዛለች። የአማራ ብሔራዊ ንቅናቄ አብን በሀገሪቱ የተለያዩ አካባቢዎች በአማራ ብሔር ተወላጆች ላይ የሚደርሰውን ጥቃት የሚያወግዝ ሰልፍ ባለፈው ረቡዕ ቢጠራም በመንግስት መከልከሉ ይታወሳል። ከሰልፉ ጋር በተያያዘ ቁጥራቸው በውል ያልታወቁ አመራሮች እንደታሰሩበት የንቅናቄው ምክትል ሊቀመንበር አቶ ዮሱፍ ኢብራሂም ለአሜሪካ ድምጽ ገልጸዋል። በአማራ ክልል በተለያዩ አካባቢዎች ያለው መዋቅራችን የሚኖሩ አመራሮቻችን በፖሊስ በጸጥታ ኃይሎች ለስር ተዳርገዋል። ምን ያህል ይሆናሉ? በርካታ ናቸው። ለምሳሌ ምዕራብ ጎጣም ስድስት አሉ። ይልማና ደንሳ አደግ አራት ሰዎች፣ አራት አመራሮች ናቸው። ደቡብ አቸፈር፣ ዱር ቤቴ ሶስት አሉ። ቡሬ ከተማ አንድ፣ አዊዞን እንጅባራ ማለት ነው ሶስት፣ ባህር ዳር አጽ ውስጥ ሁለት፣ ከተማ ሁለት፣ ሸዋ የፋታ እና ግድም ሁለት አመራሮች። ሌሎችን ለመጠየቅ ይመግ ናቸው ወይም ደሁም በዛው አጋጣሚ ነው ፖሊስ አሰራቸው። ስለዚህ ታስረው ያሉ ሌሎችም አሉ ማለት ነው። ባሶ ሊበን አራት ተይዘው ነበር፣ ተለቀዋል። ስራ ጎጃሙም አንድ አመራራችን ታስሮ የተፈታ መሆኑን ነው። አመራሮቹ የታሰሩት ሰልፍ ወጥተው ሳይሆን በቢሮቸው ስራ እየሰሩ ባሉበት ነው ብለዋል አቶ የሱፍ። አመራር የሰጠንባቸውን ጉዳዮች ተቀብለው ሰልፍ ላይ አልተገኙም። እነዚህ በየቢሮቸው በየመኖሪያ ቤቶቻቸው በማን አለብኝነት ፖሊስ ሄዶ ነው ያሰራልኝ እንጂ ሰልፍ ላይ ወጥተው አይደለም የታሰሩ። የአማራ ክልል ፖሊስ ኮሚሽነር አበረ አዳሙ የታሰሩ ሰዎች መኖራቸውን ለአሜሪካ ድምፅ አረጋግጠዋል። የታሰሩት ግን የተከለከለ ሰልፍ በመውጣታቸው እንደሆነ ነው የተናገሩት። ሰልፍ በተጠራበት ቀን እንወጣለን ያሉ ጥቂት ወጣቶች ከፖሊስ ጋር ተጋጭተው ታስረው ነበር፣ አሁን ግን እየተለቀቁ ነው ብለዋል። ሰልፍ ማድረግ መብት ሆኖ ግን ደግሞ አንዳንዴ ሰልፍ የሚደረግባቸው ወቅቶችና ጊዜያቶችን ከህዝብ ጥቅም አንጻር ማየት አስፈላጊ በመሆኑ ያንን አይተው የአብን አመራሮችም ሰልፉን ማዘቤታቸውን በዚህ አጋጣሚ እያመሰገን ክቡር የተባሉት አመራሮች ታስረዋል የሚለው እንደተባለው እኔ በትናንትናው ምለት ችግር ለማረጋገጥ ሞክሬያለሁ። በዛሬው ምለት ለማረጋገጥ ሞክሬያለሁ። የተወሰኑ የተያዙ ሰዎች ነበሩ፣ እንዲለቀቁ የተያዙ ካሉ ነው። ግን ያን ያህል የጎላ የአብን አመራር የሚ በግልጽ የተያዘ ወይም የታሰረ አልነበረም። ግን በተለያዩ ቦታዎች ላይ ከፖሊሶቻችንም ጋር ከጸጥታ መዋቅሮም ጋር የተወሰነ ግጭት ምናም ለመፍጠር ሰዎች ያዙ ነበሩ እነሱን እንዲሁም እየመከራችሁ ልቀቁ የሚል መንግስት መመሪያ ሰጥቷል ሁሉንም ልቀቁ ብለናል የተያዙ ካሉ በዚህ እየመከራችሁ እየተቆ ወንድሞቻችን ናቸው እና ምናልባትም ያልገባቸው ነገር ስላለ ይመስለኛል እንጂ ይህሰድ በየቦታው ለሚገደል አማራ እኮ ከማንም በላይ እኛ እንቆረቆራለን ያመናል አብን የጠራው ሰልፍ መከልከሉን ተከትሎ በእምቢተኝነት ሰልፍ ባለማድረጉ ኮሚሽነሩ አመስግነዋል። ለተፎካካሪ ፓርቲዎችና ለአክቲቪስቶች እንዲሁም ለአማራ ወጣቶች በሚል የተናገሩትም አለ። ባለፉት ረጅም ዓመታት ኦልሞስት ላስት ሀምሳ ዓመት የተዘራ አደገኛ የሆነ ጸረ አማራ የሆነ መዋቅር ስላለ ያንን በመደራጀት ነው መፍትሄ ማጣት የሚቻለው እንጂ ደቡብ በተፈጠረ ቁጥር ምስራቅ በተፈጠረ ቁጥር ምዕራብ በተፈጠረ ቁጥር ጎንደርና ባህርዳርን በመለስ ማምጣት አይቻልም። ድምፅን ማሰማት መብት ሆኖ ግን ከዛ በላይ የሚጠይቅ ነው። የኢትዮጵያ ጉዳይ የአማራ ጉዳይ ከመሰለፍ በላይ የሚጠይቅ ስለሆነ በዛ መንገድ መደራጀት ቅድሚያ ሊሰጠው ይገባል። ይህ ግን ሰልፍ ለማድረግ ራሱ የሰልፉን ውጤት የሰልፉ አውጥቃት ምን ሊሆን ይችላል የሚለውንም መገመት ህዝባችን የሚጠቅመው ነው የሚጎዳ ነው የሚለውንም በደንብ አድርጎ ማየት አስፈላጊ ነው የሚል እኔ በዚህ አጋጣሚ እንደ ክልሉም ተወላጅ ባለኝም ኃላፊነት ለሚመለከታቸው ሀገራት ይህንን መልእክት ማስተላለፍ ፈልጋለሁ። የአማራ ብሔራዊ ንቅናቄ አብን ለጥቅምት አስራ ስምንት በመላው አማራ ክልል ጠርቶት የነበረው ሰልፍ በመንግስት መከልከሉ፣ ቀጥሎም በራሱ በፓርቲው መሰረዙ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በኦሮሚያ ክልል በተለያዩ አካባቢዎች በተለይም በሰበታ አወዳይና ሻሸመኔ ሰዎች በጸጥታ ኃይሎችና ማንነታቸው ባልታወቁ አካላት መገደላቸው ተገለጸ የኦሮሚያ ጸጥታ አስተዳደር በበኩሉ የአወዳያው ግድያ በስህተት የተፈጠረ የሻሸመኔው ህግ ለማስከበር የተወሰደ እርምጃ ሲሆን የሰበታው ደግሞ እርስ በርስ በተፈጠረ ሽኩቻ ነው ብሎታል በግድያው የተጠረጠሩ ሰዎች ደግሞ በቁጥጥር ስር ውለዋል ብሏል ሙክታር ጀማል ዝርዝራለው ኦሮሚያ ሰዎች በጸጥታ ኃይልና ባልታወቁ ሰዎች እየተገደሉ መሆኑ ግድያዎቹ በሐረርጌ በሻሸመኔና በሰበታ መከናወናቸውን እየተገለጸ ሲሆን አብዛኞቹ ስለ ጉዳዩ በስፋት ምንም መናገር አይፈልጉም በሐረርጌ አወዳይና በሻሸመኔ የመደውላቡ ዩኒቨርሲቲ ጤና ሳይንስ ኮሌጅ መምህር የሆኑት አቶ ፈቃዱ ቶሌራ በጸጥታ ኃይል መገደላቸው የተገለጸ ሲሆን በሰበታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አገልጋይ ቄስ ጴጥሮስ ተስፋዬ ማንነታቸው ባልታወቁ ሰዎች መገደላቸው ተገልጿል። የቄስ ጴጥሮስ ተስፋዬ ባለቤቱ ወይዘሮ ብዙነች ተስፋዬ ባለቤታቸውን በተደጋጋሚ ማንነታቸው የማይታወቁ ሰዎች እንደሚያስፈራሯቸው ከባለቤታቸው መስማታቸውን ገልጸዋል። በግድያውም ዕለት በባልደረባቸው ምትክ ለቅዳሴ ወደ ቤተ ክርስቲያን ለመሄድ በሌሊት ተነስተው እንደወጡ ቀሩ ሲሉ ነው ለቪኦኤ የገለጹት። በአፋን ኦሮሞ እንዳታስተምር ነግረን አልነበር እንዴ ብለው ሊመቱኝ ስሉ በሥነ ሥርዓት ልትጠይቁኝ እንጂ ልትመቱኝ አትችሉም አልኳቸው ብለው ነግሮኝ ነበር። የተፈጸሙ ግድያዎችን በጠቅላላ የሚያውቅ መሆኑንና መረጃም እንዳለው የኦሮሚያ ብሔራዊ ክልላዊ መንግስት ጸጥታ አስተዳደር ቢሮ ገልጿል። የቢሮው ኃላፊ አቶ ጅብሪል መሐመድ ለቪኦኤ እንዳረጋገጡት በክስተቱ ውስጥ በስተት የተፈጠረ የህግ የበላይነትን ለማስከበር የተወሰደ እርምጃና በማይታወቁ ሰዎች የጠፋ ነብስም መኖሩን አንድ በአንድ ገልጸዋል። አሁን በየቦታ ተፈጥሯል ተብሎ የቀረቡት ጉዳዮች በውስን ደረጃ በአንድ ቦታ መንግስት ጸጥታ ኃይል ወይም ግለሰብ ደረጃ በሚቆጠር የተፈጠረ ክስተት አለ። እሱም በሐረር አካባቢ የተፈጠረ እሱ ነው። መኪናው ሲያልፍ ፌላ አልፈሃል በምል ነው። የደንብ አስከባሪው ልዩ ሀይሉ ወይ ደግሞ መደበኛ ፖሊስ ወይ ሌላ ሚሊሻ ሳይሆን ወይ መከላከያ ሳይሆን ደንብ አስከባሪ ደንብ አስከባሪው እርምጃ ወስደዋል። እርምጃው አግባብ ባለመሆኑ ምክንያት እርምጃ የወሰደው አካል ወዲያውኑ ቁጥጥር ስር ውሎ በህግ እየተጣራ ነው ያለው። በሁለተኛ ደረጃ ሰበታ አካባቢ ሌላም የጸጥታ አደፍራሽ ሀይል ጋር የሚገናኝ ነገር አይመስልም። በሃይማኖቱ ተከታዮች እና መሪዎች አካባቢ ባላቸው ልዩነት ምክንያት የተፈጠረ ጉዳይ ይመስላል። በጉዳዩ የተጠረጠሩት ሰዎች ቁጥጥር ስር ውሎ ሁኔታቸው እየተጣራ ነው ያለው። ስለዚህ የምርመራ ሁኔታው ጉዳይ የሚመለከተው ክፍል ይዞታል። ሶስት የሻሸመኔው የሰው የሸኔ አባል አመራርም ነበር ከፍተኛ አመራርም ነው። ከዛ የአባ ቶርቤ ክፍል መሪ ሆነው በምዕራብ ኦሮሚያ በተለይም በሻምቦ፣ በነቀምት እና በሌሎችም አካባቢዎች ከፍተኛ ሚና ሰውን በማጥፋት ሽብር በመንዛትና አጠቃላይ ሰላም እና መረጋጋት እንዳነበር በማረት ጉሊ የነበረው ሰው ነው። ከዛም በሻዋ አካባቢ እስከ ቡራዩ አካባቢ ትምህርት ሲሰጥና አደጋ ሲያደርስ የነበረ ነው። ወደዚህኛው ወደ ደቡብ ምስራቅ ኢትዮጵያ ወይም ሻሸመኔ ኦሮሚያ ወይም ሻሸመኔ አካባቢ ከገባ አንድ ሁለት ነው ሶስተኛው ወሩ ውስጥ ነው ያለው። በበቂ ክትትል ነው እርምጃ የተወሰደው። በክትትል የተወሰደ እርምጃ ነው። ወንጀለኞች ናቸው የሚል ነገር ነው እየነገሩኝ ያሉት እርሶ። ነገር ግን ህገ መንግስቱ እርምጃ መውሰድ የሚቻለው የአንድ ሰው ነብስ የሚጠፋው በፍርድ ቤት ጥፋተኛ ነው ተብሎ ሲወሰን ብቻ ነው የሚል ነው። ነገር ግን በጸጥታ ኃይሎች ሰው ላይ እርምጃ መውሰዱ ህጋዊ መሰረትና አግባብነት አለው ብለው ያምናሉ እርሱ? አቶ ጅብሬል፣ አዎ ይሄ ምንም ጥያቄ የለውም። መነሻው ምንድን ነው? የህገ መንግስቱ አስቀምጦታል። ህገ መንግስት ብቻ አይደለም የወንጀለኛ ህግም አስቀምጦታል። ጸጥታ ኃይሉ ተመጣጣኝ እርምጃ ይሄ ኢንተርናሽናል የሆነ ጉዳይ ነው። ለምሳሌ ሻሸመኔው የሚነሳው ግድያው የተፈጸመው አዋሾ ክፍለ ከተማ የከተማው አውቶብስ ተራ አካባቢ ነው፣ ወይ ደግሞ የሰው እንቅስቃሴ በብዛት የሚታይበት ቤት አካባቢ ነው። ቦታውም የቡና ቤት ነው ነው የሚባለው። ይህ ሰው በቁጥጥር ስር አውሎ በማስረጃ ወደ ፍርድ ቤት ማቅረብ አይቻልም ነበር፣ ወደ ግድያ እርምጃ ከመግባት ይሄ ሰው ክትትል ስለነበረበት በክትትሉ የጸጥታ መዋቅሩ ቢያንስ ለብዙ ጊዜ ባደረገው ክትትል የመጨረሻ ውጤት ላይ እንደተደረሰበት አውቆ ነው ከቤቱ የመጣው። አለባበሱን ቀይሮ አጠቃላይ የነበረውን ይዞታውን ቀይሮ ወደ ሌላ ለማምለጥ ሲንቀሳቀስ በክትትል ነው ወደ መናሀራ የተገባው። በእንትን ያለ ቡና ቤትም አይደለም በመናሀራ ነው። በመናሀራ ሲገባም ለመያዝ እጅ እንዲሰጥ ማን ፖሊስ ለጥያቄ እንደሚፈለግ ቢነገረውም ባለመቀበል ሽጉጥ መዞ ተኩሶ አጋጣሚ ሰው አልጎዳም። ለማምለጥ ስል የጸጥታ መዋቅሩ በወሰደው እርምጃ አደጋ ደርሷል። የመደወላቡ ዩኒቨርሲቲ መምህር መሆናቸው የሚገለጸው አቶ ፍቃዱ ቶሌራን በተመለከተ አቶ ጀብሪል መምህር ስለመሆናቸውም እንደማያውቁና ተልኮ ተሰጥቷቸው ወደ ሻሸመኔ አካባቢ ከመጡ ከሁለት ወር ጊዜ እንደማይበልጥም ጠቅሰዋል። የመደውላቡ ዩኒቨርሲቲ ግን የዩኒቨርሲቲው መምህር እንደነበሩ ያረጋግጣል። በመደውላቡ ዩኒቨርሲቲ የጤና ሳይንስ ኮሌጅ የሻሸመኔ ቅርንጫፍ ዲን አቶ ከሊል ሁሴን ለአሜሪካ ድምፅ እንዳረጋገጡት አቶ ፍቃዱ መምህር የነበሩና ወደ ጎባ ቅርንጫፍ ጤና ሳይንስ ኮሌጅ ተዘዋውሮ እንደነበረ ያስታውሳሉ። መምህሩ ከቅርብ ጊዜ ወዲህ እኛ ጋ አልነበርም። ከሶስት ዓመት በፊት ከሻሸመኔ ቅርንጫፍ ወደ ጎባ ቅርንጫፍ ተዘዋውሮ ነበር። እዛም ብዙም ስላልሰራ ወደ ስራዬ መልሱኝ ብሎ ሲጠይቅ እንደነበረ ሰምቻለሁ። ነው ያሉት አቶ ከሊል የጸጥታ ችግር እየፈጠሩ ስለሆነ እርምጃ ተወስዶባቸዋል ብሎ የኦሮሚያ ብሔራዊ ክልላዊ መንግሥት የሻሸመኔና በተለያዩ ጉዳዮች ላይ ለተፈጠሩት ክስተቶች የሸኔ ወይንም አባ ቶርቤ አባላቶችና ተልዕኮ የወሰዱ ናቸው ብሎ የሚጠራቸው ሲሆን፣ መልስ ሊሰጠን የሚችል አካል እናገኝ አልቻልንም። ካገኘን ይዘን እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። 다른 ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የናይጄሪያን የቀድሞ የገንዘብ ሚኒስትር ኒጎዚ ኦኮንጆ ኢዌላ ለዓለም የንግድ ድርጅት በመሪነት መሾምን ዩናይትድ ስቴትስ ተቃውሞ ብታሰማበትም ናይጄሪያውያን ግን የዓለሙን ንግድ ድርጅት ለመምራት የመጀመሪያዋ ሴት ሆነው መመረጣቸው አይቀርም የሚል ትልቅ ተስፋ አሳድረዋል። የስልሳ ስድስት ዓመቷ አንጋፋ የፋይናንስ ሰው የዓለም የንግድ ድርጅት ደብሊውቲኦ ዋና ዲሬክተር ለመሆን የሚያስችላቸው ብርቱ ድጋፍ ቢያሰባስቡም ዩናይትድ ስቴትስ በያዝነው ሳምንት ድጋፏን ለደቡብ ኮሪያ እጩ መስጠቷ ይታወሳል። ጢሞቲ ኦቢዙ ከአቡጃ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። በብራዚላዊው ሮበርት አዜቬዶ እግር ለመተካትና የዓለሙን የንግድ ድርጅት ለመምራት የተያዘው ጉዞ ከትናንት በስቲያ ረቡዕ ዩናይትድ ስቴትስ ናይጄሪያዊቱን እጩ አልደግፍም ማለቷን ተከትሎ ያልተጠበቀ ሁኔታ ተፈጥሯል። ንንጎዚ ኦኮንጆ ልዌላ የ66 ዓመት እድሜ ባለጸጋ አንጋፋ የምጣኔ ሀብት ባለሙያና የዓለም አቀፍ ልማት ጉዳዮች አዋቂ ናቸው። የበርካታ የደብሊውቲኦ አባል አገሮችን ድጋፍ ቢጎናጸፉም ዩናይት ስቴትስ በበኩሏ በዓለም አቀፍ ንግድ ግንኙነት ያላቸውን ክህሎትና ልምድ በመጥቀስ ለኦኮንጆ ልዌላ ብቸኛ ተቀናቃኝ ለደቡብ ኮሪያዋ የንግድ ሚኒስትር ዮ ሙንግሂ ነው ድጋፏን የሰጠችው። ይሁን እንጂ ናይጄሪያውያን የአንድ ወቅት ገንዘብ ሚኒስትራቸው የነበሩትን እጯቸውን መደገፉን ቀጥለዋል። ፕሮፌሰር ኬን ኢፌ የማክሮ ኢኮኖሚ አዋቂ ናቸው። የዩናይት ስቴትስ አቋም በመጨረሻው ውሳኔ ድምፅ ላይ የሚያመጣው ለውጥ አይኖርም ይላሉ። ዩናይትድ ስቴትስ የዓለም ባንክን እና የዓለሙን የገንዘብ ድርጅት አይኤምኤፍን የመሳሰሉ ድርጅቶችን አስመልክቶ ያላትን አይነት ግዙፍ ተጽዕኖ የማሳደር ያን ያህል የበረታ አቅም ስለሌላት የምትሰጠው ድምጽ የአንድ አባል አገር ድምጽ ብቻ ነው የሚሆነው። ፕሬዝደንት ትራምፕ የበኩላቸውም ብለዋል። ይሁንና የተቀረው ዓለም ግን በተቃራኒው የራሱን መንገድ መከተል ነው የመረጠው። ይሁን እንጂ ዩናይትድ ስቴትስ የኦኮንጆልዌላን እጩነት ውድቅ ማድረጓ ሊገባደድ የተቃረበ መስሎ የነበረውን የምርጫ ሂደት ለሳምንታትና ከዚያም በላይ ለሆነ ጊዜ ሊያራዝመው ይችላል እንደ ተንታኞች አስተያየት። ኦኮንጆ ሌዌላ ከተመረጡም የዓለም አቀፉ የንግድ ጉዳዮች ተቆጣጣሪ ድርጅት የመጀመሪያዋ ሴት አፍሪካዊ ዲሬክተር መሆናቸው ነው። ያም የሆነ እንደው በደብሊዩ ቲኦ የአፍሪካ አገሮች ጥቅም የተሻለ ትኩረት ያገኛል ብለው የሚናገሩት በርካታ አፍሪካውያን ናቸው። ኢዜ ኦኒኪፔሬ የምጣኔ ሀብት ጉዳዮች ተንታኝና የማኅበራዊ ፍትህ ማዕከል መሪ ናቸው። አንዲት አፍሪቃዊት የዓለሙን የንግድ ድርጅት በሚመሩበት ወቅት ናይጄሪያውያንም ሆኑ የተቀረው አፍሪቃዊ ስለ ንግድ ድርድሮች አስፈላጊው መመዘኛዎቻቸውና ስለሚኖሩት እድሎች ጭምር የተሻለ የመገንዘብ አጋጣሚ ይፈጠርላቸዋል ባይ ናቸው። የራሳችን ሰው ከዛ መኖር መቻሉ በራሱ በዕድሉ ለመጠቀም የሚያስችሉ ተገቢ መረጃዎችን በትክክለኛው ሰዓት ለማግኘት ሳናሰልስ ተግተን መስራት እንደሚገባን ያስታውሰናል። አንዳንድ ተቺዎች ታዲያ ኦኮንጆ ሊዌላ በንግድ ድርድሮች ዙሪያ በቂ ልምድ የላቸውም ይሏቸዋል። የምጣኔ ሀብት ጉዳዮች ተንታኙ ግን በዚህ አስተያየት አይስማሙም። ሴቶች በአመዛኙ በተፈጥሯቸው አስታራቂዎች ናቸው። ግጭቶችን ማርገብና እንዴት መፍታት እንደሚቻልም ያውቁበታል። በመሆኑም በዓለም ዙሪያ የተሻለ መግባባት የሚታይበት የንግድ ግንኙነት ይኖረናል ብዬ አምናለሁ። ማንም ይሁን ማን በውድድሩ አሸንፎ ለመንበሩ የሚበቃው ሰው በቻይናና በዩናይት ስቴትስ የንግድ ሽኩቻ የተፈጠረውን ውጥንቅጥ የበዛበት ሁኔታ ጨምሮ ከባድ ስራ ይጠብቀዋል፣ የሚሉት ደግሞ ሌላው ተንታኝ የቅድሙ ፕሮፌሰር ኬን ኤፌ ናቸው። እነኚህ ሁለቱ የዓለማችን ግዙፍ ኢኮኖሚዎች ናቸው። እናም አንዳቸው ሌላቸው ላይ የ20ና 25 በመቶ ቀረጥ በመጣል እና በመሳሰለው እርምጃዎች እጅግ ክፉኛ የተዛቡ ሁኔታዎች እንዲፈጠሩ ምክንያት ሆነዋል። የአሜሪካው ፕሬዚዳንት በደብሊዩ ቲኦ ላይ ከሚያቀርቧቸው ብርቱ ነቀፌታዎች አንዱ ውዝግቦች ፈጥነው እልባት አያገኙም የሚል ነው። እነኛን የመሳሰሉ የንግድ ስርዓት መፋለሳዎችን ትፈጽማለች ሲሉም ለረጅም ዓመታት ቻይናን ሲከሱ ቆይተዋል ቻይና በፊናዋ ግን ይሄን አምና መቀበል አትፈልግም። ለደብሊዩቲኦ መሪነት እድል የተፈጠረው የድርጅቱ የቀድሞ መሪ ብራዚላዊው ኤዘቬዶ የስልጣን ዘመናቸው ከማለቁ አንድ ዓመት አስቀድሞ ባለፈው የነሐሴ ወር ከኃላፊነት ለመውረድ የወሰዱትን ውሳኔ ተከትሎ ነው። ዋና መቀመጫውን በጄኔቭ ያደረገው ዓለም አቀፉ የንግድ ጉዳይ ተቆጣጣሪ ድርጅት ደብሊዩቲኦ አዲሱን መሪውን ለመምረጥ የፊታችን ህዳር ወር መጀመሪያ እንደ አውሮፓውያን የቀን አቆጣጠር ህዳር 9 2020 ይሰበሰባል። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት አትቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች፣ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። የሶማሌ ክልል መንግስት ሰሞኑን በአፋርና በኢሳ ሶማሌዎች መካከል የተፈጠረው ግጭት መንስኤ በሁለቱ ክልሎች አስቀድሞ የተፈረመውን የሰላም ስምምነት በጣሰ መልኩ ሰፈራ በተከለከለበት ቦታ ሰፈራ በመጀመሩ ነው ብሏል። የአፋር ክልል በበኩሉ ያሰፈርኳቸው ሰዎች በጎርፍ የተፈናቀሉ ናቸው ብሏል። የሶማሌ ክልል የአፋር ታጣቂዎች በፈጸሙት ጥቃት ሀያ ሰባት ሰላማዊ የኢሳ ሶማሌዎች ተገድለዋል ሲል የአፋር ክልል በበኩሉ ደግሞ በኢሳ ሶማሌዎች ስምንት ሰዎች ተገድለውብኛል ሲል ቅሬታውን አሰምቶ ነበር። ባለፈው ማክሰኞ ሁለት የትምህርት ሚኒስቴር ባልደረቦች መገደላቸውን ተከትሎ የመከላከያ ሚኒስተር በገዳ ማየቱ ወይም ገርበ ኢሴ ቀበሌዎች የነበረውን ሚና የሶማሌ ክልል ተችቶታል። በትላንትናው ዕለትም በሲቲ ዞን በርካታ ወረዳዎች የመከላከያ ሰራዊትን ሚና የሚያወግዝ የተቃውሞ ሰልፎች ተካሂደዋል። አዲስ ቸኮል ዝርዝር ዘገባ አለው። የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ ወይዘሮ ሂቦ አህመድ ለቪኦኤ በሰጡት ቃል በአፋር ክልል የመንቀሳቀሱ ታጣቂዎች 27 ሰላማዊ የእሳ ሶማሌዎችን ገድለዋል ሲሉ ወቅሰዋል። ባለፈው ሰኞ እንደተፈጸመ በሚነገረው በዚህ ግድያ ዙሪያ ከሁለት ቀን በፊት ለቪኦኤ ቃላቸውን የሰጡት የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካሎይታ ግን በተጠቀሰው ዕለት የእሳ ሶማሌ ታጣቂዎች በጎርፍ በተፈናቀሉ የአፋር ሴቶች፣ ህጻናትና አረጋውያን ላይ ጥቃት ፈጽመው ስምንት ሰዎች መገደላቸውን ገልጸው ነበር። ከሁለት ቀን በፊት እንግዲህ በገላዶ ወረዳ ሳርከሙና ቴሎ ቀበሌ የሚባል የወረዳው መንደር መሰባሰብ ማዕከል አለና እዛ ማዕከል ላይ እንግዲህ ከሌሊቱ አስራ አንድ ሰዓት ላይ በአርብቶ አደር ማህበረሰቦች ላይ የተከፈተ ጥቃት አለ። ጥቃቱም ያው በብዛት ሴቶችና ህጻናት ነው የተጎዱት። አቶ አህመድን ዛሬ ለማግኘት ያደረግነው ሙከራ አልተሳካም። ሰኞ ዕለት ሁለቱም ወገኖች ጥቃት ተፈጸመብን የሚሉትን ግጭት መንስኤ በተመለከተ የሶማሌ ክልል መንግስት ቃል አቀባይ ወይዘሮ ሂቦ አህመድ አስቀድሞ በሁለቱም ክልሎች መካከል የነበረ ስምምነትን የጣሰው የአፋር ክልል መንግስት ነው ይላሉ። ከዛ ስምምነት ውስጥ አንደኛው አዲስ ሰፈራን የመሬት ጉዳይ የሚል ስምንት ነጥቦች የያዘ ስምምነቶች ነበሩ። እነዚህ ስምምነቶች ሁለት ወንድማሞች የማቀራረብ ስራ እየተሰራ ነበረ በሶማሌ ክልል በኩል ሆኖም ግን በአፋር አዋሳኝ አካባቢ ላይ ሀያ ሰባት ሰው የሞቱበት ክስተት አዲስ አፈራ በአፋር በኩል የማድረግ በሰዎች ላይ ጥቃት በልዩ ፖሊስና በመሌሽያዎች በንጹሀን ሶማሌዎች በገርበ ኢሴ ቀበሌ ላይ ተወሰደ ግድያ ነበረ። የአፋር ክልል ግን ያሰፈርኳቸው ሰዎች በጎርፍ አደጋ የተፈናቀሉ ዜጎች ነው ሲል ያስተባብላል። የክልሉ ቃል አቀባይ አቶ አሜሪካ ሊዮታ ጥቃት የተፈጸመውን በእነሱ ላይ ነው ይላሉ። ገላሉ ወረዳ ተረከሙና ቴሌ ገበሌ ላይ ከጎርፍም ወጥተው እዛም መመንደር የነበሩበት አትቦታ ላይ ተቀላቅለው ከጎርፍ ቤት ንብረታቸውን አጥተው እዛ የተቀላቀሉ ማህበረሰብ ነው የነበረውና እንግዲህ እዛ ማህበረሰብ ላይ ከሌሊቱ አስራ አንድ ሰዓት ላይ ታጠቁ የተደራጁ ኃይሎች ተኩስ ከፍተው አብዛኛው ሴቶች እና ህጻናት እንደዚሁም ደግሞ ሽማግሌዎች ህይወታቸውን አጥተውበታል። ማህበረሰቡ በጎርፍ የተጎዳ ማህበረሰብ ነው። ቤት ንብረቱን ያጣ ማህበረሰብ ነው። ባለፉት ሁለት አመታት ከወትሮ በተለየ ሁኔታ በአካባቢ የተባባሰው ግጭት የአራት መቶ ሰዎችን ህይወት የቀጠፈው ነዋል ሲሉ ወይዘሮ ሂቦ ይናገራሉ። ከዚያ ለመረጋጋት ጀርባ ብዙ ተዋናዮች ሊኖሩ ይችላሉ የሚሉት ቃል አቀባይዋ የሶማሌ ክልል ዘላቂ ሰላም ለማስፈን ጥረት ሲያደርግ ነበር ብለዋል። የአፋር ክልል የጎርፍ ጥቃት ሲደርስበት ግንባር ቀደም ደራሽ የነበረው የሶማሌ ክልል እንደነበር ያስታውሱት ወይዘሮ ሂቦ ከሁለት ሳምንት በፊትም በክልሉ ምክትል ርዕሰ መስተዳደር አቶ ኢብራሂም ውስማን የሚያመራሉ ልዑካን ቡድን ዘላቂ ሰላም በሚሰፍንበት ሁኔታ ላይ በአካባቢው ተገኝቶ ከአፋል ክልል አመራሮች ጋር ሲመክር እንደነበር ተናግረዋል። ሰሞኑ ለተከሰተው ግጭት መንስኤ የሆነው ሰፈራ በተመለከተም ሰፈራው የተካሄደው የዋሾን ዝሙላት በቁጥጥር ስር ከዋለ በኋላና በሶስት አቅጣጫ መሆኑ ሰፈራው የጎርፍ ተጎጂዎችን ለመታደግ ሳይሆን በሰላም ሚኒስትር አደራዳሪነት ሰፈራ ላለማካሄድ ከገቡት ስምምነት ሆን ብለው ለማፈንገጥ ነው ብለዋል። ግጭቱ በተከሰተ ማግስት ሁለት የትምህርት ሚኒስቴር ሰራተኞች መገደላቸውን ተከትሎ የመከላከያ ሰራዊት ወደ ገዳማዊት ወይም ገርቤስ ከተማ መግባቱንና ገብቷል። ከዛ በኋላ ሞት ተከስቷል። በእርግጠኝነት መከላከያ የገደላቸውን ሰዎች ቁጥር ባላቅም፣ ምርመራ መደረግ አለበት። መጀመሪያ ምርመራ መደረግ አለበት። በዛ አካባቢ ላይ ሰላም እንዳይሰፍን የሚፈልጉ አካላቶች አሉ። ይሄ የታወቀ ነው። በሁለቱም ዓመት እየጮን ያለ ነው። እዛ ሰላም እንዳይሰፍን የሚፈልጉ አካላቶች አሉ። እነዛ ሰዎች የሚፈጥሩትን ነገር ሁን ተገና አድርገው ነው እየፈጸሙ ያሉትና ይህንን ዘላቂ መፍትሄ ማግኘት አልተቻል አለባቸው። ህዝቡ በጣም ተቸግሯል። ንብረታቸው ወድመዋል። እነሱ ህይወታቸው እያለፈ ነው ባህ ህዝብ ነው ያለው፣ ይሄ ሁሉ ችግር ያለበት። አሁን ደግሞ በየቀኑ ይሄን ያህል ህዝብ ብናጣ ምን ያህል ከባድ አደጋ እንደሆነ በትላንት ነው እለትም ሽኒሌና ብኬ ከተሞችን ጨምሮ በሲቲ ዞን በሚገኙ በርካታ ወረዳዎች የመከላከያ ሰራዊት ወደ ገርበሴ ወይም ገዳማዊቱ ከተማ መግባቱንና እዛም የነበረው ሚና የሚያወግዙ የተቃውሞ ሰልፎች ተካሂደዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋል። አዲስ ቸኮልን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በመጪዎቹ አመታት በተማሪዎች ግብረ ገብ ላይ ትኩረት ሰጥቶ እንደሚሰራ የትምህርት ሚኒስቴር አስታወቀ። በዩኒቨርሲቲው የሚታየው የስነ ምግባር ችግርና ከመስመር የወጣ ጽንፈኝነት ምክንያት የግብረ ገብ ትምህርት ማነስ ነው ብለዋል ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያ። የኮሮና ቫይረስ ወረርሽኝን ለማስቆም በሚደረገው ጥረትም መምህራን ግንባር ቀደም ሚና እንዲጫወቱ ሚኒስትሩ አሳስበዋል። አመታዊው የመምህራን በዓል መምህራን ቀውስ ለመቀልበስም ሆነ ለመጪው ጊዜ ብሩህነት ግንባር ቀደም ሚና አላቸው በሚል መሪ ቃል ተከብሯል ትለናለች። አስቴር ምስጋናው በተከታዩ ዘገባ ሮ አወጣሽ ወልዴ ለ ሰላሳ ስምንት ዓመታት በመምህርነት አገልግለዋል። በእነዚህ ዓመታትም ለሀገር አለኝታ ለወገን መከታ የሆኑና በስነ ምግባር የታነጹ ምሁራንን እንዳፈሩ ይናገራሉ። ካለፉት ጥቂት አስርት ዓመታት ወዲህ የሚታየው ሁኔታ ግን ቅሬታ እንደፈጠረባቸው ነው የሚያስረዱት። እኔ በመምህርነት ሆኖ ውስጥ አሁን ሰላሳ ስምንት ዓመት አስተምሬ ያለሁ በፊት በካሪክለሙ ተቀዶና ተቀርጾ ግብረገብ ሶስት ክፍለ ጊዜ እየተሰጠው ተማሪዎች ነው ይማር ነበር። ያ በመቅረቱ በአሁኑ ሰዓት ለተማሪ ብልሹነት ዋናው ምክንያት ግብረ ገባዊ ትምህርት በትምህርት ቤት ባለመሰጠ። የግብረ ገብ ትምህርትን ሲማሩ ተማሪዎች በስነ ስርዓት ታላላቆችን የሚያከብሩ፣ አልባሌ ቦታ ላይ የማይውሉ፣ ሰው አክባሪ ሆነው ትምህርታቸውን የሚያከብሩ በመሆኑም ውጤታማ እንደነበርነ ያው ያሳልፉ ጊዜ እናየዋለን። በተለይ አሁን ከቅርብ ጊዜ ወዲህ በዚህ በ27 ዓመት የለውጥ ሂደት ውስጥ የተማሪ የስነ ምግባር ብልሽነት ካደራደር እየጨመረ እየጨመረ እየጨመረ እኛ በነበርንበት ሰዓት ከዛ በፊት ተማሪ መምህር ክፍል ከመግባቱ በፊት አስቀድሞ ገብቶ ሰሌዳ አጥፍቶ፣ በስነስርዓት ትምህርቱን ተከታትሎ የሚያስፈልጉትን ነገሮች በሙሉ አሟልቶ ይመጣ ነበር። አሁን በነፍስ ወከት የተሰጠውን የትምህርት መማሪያ መጽሐፍም እንኳ ይዞ የማይመጣ በዘፈቀደ የሚወጣ የሚገባ፣ መምህሩ ቁሞ እያስተማረ ወጥቶ የሚሄድ መምህሩ ቁሞ እያስተማረ ከፍቶ የሚገባ አንጃ ግራንጃ ጉርንቦ ለጉሩምቦ በእድሜያችን እንኳ ልንከበርበት ያልቻልን ጊዜ ነው። እየተመታን እየተሰደብን ነው ያለን። ስለዚህ ይሄን ወጣት ደግሞ ለማስተካከል በመጀመሪያ ደረጃ ማህበረሰቡ ላይ ልቅተል ዲሞክራሲ የሚል ነገር ተሰጥቶት፣ ወጣቱ ልቅ ነው። ወላጅን አይታዘዝም። ወላጅን ያልታዘዘ እኛን በትምህርት ቤት ይታዘዘናል? ይላከናል? እኛ ያለውን ይቀበላል? ውሸት ነው። ለዚህም ነው ስራ እየበዛ ይሄዳል። መማር አይፈልግም፣ ይፎርፋል። ስንናገረው መብት ነው ይላል። መብቱን እንጂ ግዴታውን በብዛት የማያውቅ ጀኔሬሽን የተፈጠረበት ሰዓት ነው። ስለዚህ ለወደፊቱ የምለው እኔ ይህ በአዲሱ ካሪክለም በእውነት የግብረ ገባዊ እሴት ተፈጥሮ ተማሪዎች እንደ ማንኛውም ሳብጀክት ሁለት ፔሪድም ሶስት ፔሪድም ግብረ ገብ ቢማሩ አዲስ ትውልድ እናፈራለን። ይህ የተበላሸውን ነገር ማስተካከል እንችላለሁ የሚል እምነት አለኝ። የመምህራን ሁሉ ሀሳብ ይሄ ነው። አመሰግናለሁ። የአስራ ሁለተኛ ክፍል ተማሪ የሆነው ቅዱስ ዋሴ የመምህርት አወጣሽን ሀሳብ ይጋራል። መምህር አይከበርም፣ ትልቅ ሰው አይከበርም። መምህር ፊት ለፊት ላይ ከታየ ተሸርፈውት ነው እንደዚህ የምንሄደው እንደውም መምህር ምንድን ነው? ለመጀመሪያ ወላጅ አባት ነው ተባለ። ይህ ግብረገብ ትምህርት ታትሞ ካልቀረበ ለተማሪው ይህ ከብደኛ ብዬ ማስብ። የመምህራን አመታዊ በዓል መምህራን ቀውስ ለመቀልበስም ሆነ ለመጪው ጊዜ ብሩህነት ግንባር ቀደም ሚናላቸው በሚል መሪ ቃል በባህር ዳር ከተማ ተከብሯል። በዚህ በዓል ላይ የተገኙት የትምህርት ሚኒስትሩ ዶክተር ኢንጂነር ጌታውን መኩሪያ በነባሩ ስርዓተ ትምህርት ብቁ ዜጋ ለማፍራት የማያስችሉ ብዙ ጉድለቶች እንዳስተዋሉ ገልጸዋል። እርሳቸው እንዳሉት ከነዚህ ጉድለቶች አንዱ ደግሞ የተማሪዎች ግብረ ገብነት ማነስ ነው። በየትምህርት ተቋማቱ የሚታየው የተማሪዎች ስርዓት አልበኝነት ና ከልክ ያለፈ ጽንፈኝነት ኢትዮጵያዊነትን ያደበዘዘና ሀገር የሚባለውን ምስል እስከ ማጥፋት የደረሰ ነው በማለት ተናግረዋል። የዚህ ሁሉ መነሻ የግብረ ገብ ትምህርት አለመኖር ነው ያሉት ሚኒስትሩ በአዲሱ ስርአተ ትምህርት ግን ትኩረት ከተሰጣቸው ነጥቦች የመጀመሪያው እንደሆነ ገልጸዋል። የመምህርነት ሙያ ከዘር ከብሔርና ከወገንተኝነት ነፃ ሆኖ የሚሰራ ትልቅ ሙያ ነው ያሉት ሚኒስትሩ ይህንን እውን ለማድረግ ግብረ ገብነትን፣ ብዝሃነትን ና አንድነትን ያስቀደመ ስርአተ ትምህርት ይቀረጻል ብለዋል። ልጆቻችን ግብረ ጎዱላ እንደዚህ ለዚህ ተጠያቂ መሆን ያለበት የትምህርት ስርዓቱ። የትምህርት ስራ ላይ ግብረ ገብነትን ከማጉደላችን የተነሳ አሁን ያለውን ነገር እያየን እንገኛለን። ስለዚህ በአዲሱ እርሻ ላይ በአዲሱ ስርዓተ ትምህርት ላይ ግብረ ገብነት ዋናው ፒላራችን እንዲሆን እንፈልጋለን። ታላቁን የሚያከብር አባቶችን፣ እናቶችን፣ ሽማግሌዎችን የሚያከብር ትውልድ የሚፈጠርበት ቦታ መሆን አለበት ትምህርት ቤት። ግብረ ገብነት ለአንድ ሀገር መሰረት፣ ለአንድ ሀገር ሰላማዊ ጉዞ አስፈላጊ ነው። ስለዚህ አንዱ ግብረ ገብነት የሚባል ማዳበሪያ ያስፈልገዋል። ማዳበሪያ ይሄ ግብረ ገብነት የሚል ማዳበሪያ ያስፈልገዋል። ይህንን እርሻው እንደጎደለው አይተናል። ስለዚህ ይሄኛው ደግሞ ምንድን ነው ብዙሃነትንም አንድነትንም በእኩልነት የሚያስተናግድ ማህበረሰብ ትውልድ መፍጠር ይኖርበታል። ይሄ እርሻ ጫፍ የወጣ ጥንግ የተሳበ ጽንፈኛ፣ በአንድ ወገን ብቻ የተለጠጠ መሆን የለበትም። ኢትዮጵያ ሀገራችን እንደ ባህሪዋ፣ እንደ አፈጣጠሯ አምላክ ፈጥሮ እንደሰተን ብዙ አንድም ህዝብ ነ በየዩኒቨርሲቲዎቻችን በየከፍተኛ ትምህርት ተቋሞቻችን ይሄንን ማስተናገድ የሚችል ትውልድ መፍጠር የምንችለው ከታች ነው። ብዙም ነኝ አንድም ነኝ፣ ይሄንን አስረግጦ አምኖ ኢትዮጵያ አንድም ናት፣ ኢትዮጵያ ብዙም ናት። አንድ አካል አንድ ሰውነት። እኔ ብዙ የብዙ አካላት ጥርቅም ሰው ነኝ። እጅ ብቻ አይደለሁም፣ ዓይን ብቻ አይደለሁም ጆሮ ብቻ አይደለው፣ እግር ብቻ፣ ጉበት ብቻ፣ ኩላሊት ብቻ አይደለው። ስለዚህ ይህንን በግልጽ በየትምህርት ቤቶቻችን ልጆቻችንን መመገብ፣ ማወቅ፣ ማስተናገድ ለአንድነታችን የማንደራደር፣ ለብዝሃነታችንም የማንደራደር ብዙም አንድም እንደሆንን ይሄ ማዳበሪያ ይሄ እርሻ ያስፈልገዋል። ይህንን ማዳበሪያ እንደጎደለው አይተናል። ኮቪድ-19 በኢትዮጵያ ከተከሰተ ወዲህ በተለይ በትምህርቱ ዘርፍ ጥቁር ጥላ እንዳጠላ የተናገሩት ዶክተር ጌታውን ቀውሱን ለመቀልበስ የመምህራን ሚና ከፍተኛ እንደሆነ ጠቁመዋል። ትምህርት ቤቶቻችን ሰባት ወር ያክል ከተዘጉ በኋላ አሁን እየተከፈቱ ይገኛሉ። በዚህ በትምህርት ቤት የመከፈት የመክፈት ንቅናቄ ውስጥ መምህራኖቻችን እያበረከቱ ያሉትን ታላቅ ሀገራዊ ኃላፊነት በሁሉም የሀገራችን ክልሎች እያበረከቱ ያሉትን የሀገር ፍቅር እንዳላቸው ያሳወቁበትን በዚህ ዳግም ትምህርት ቤቶችን ለመክፈት እያደረግን ባለነው ንቅናቄ ውስጥ መምህራኖቻችን እያደረጉ ያሉትን ተጨማሪ ጫና ለመሸከም ተጨማሪ ኃላፊነት ለመሸከም ራሳቸውን ሰጥተው ስራ የጀመሩትን ከዚህም በኋላ በሚከፈቱ ትምህርት ቤቶች ኃላፊነት ለመውሰድ የተዘጋጁትን መምህራኖችን እጅግ አድርጌ ማመስገን ፈልጋለሁ። በመጨረሻም ቀደም ሲል በመምህርነት ሙያ ላሳለፉና በአሁኑ ሰዓት በሌላ ሙያ ተሰማርተው የሚገኙ ዜጎች እኔም አስተምራለሁ የሚለውን የአረባ አምስት ቀን ጥሪ ተቀብለው በማስተማር የዜግነት ግዴታቸውን እንዲወጡ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን፣ ላደረሰችን ዘገባ እናመሰግናለን። ከአንድ መቶ በላይ የኤርትራ ስደተኞች ድንበር አቋርጠው በዛላንበሳ በኩል ወደ ኢትዮጵያ መግባታቸውን ስደተኞቹ ይናገራሉ። ድንበር ተሻግረው ኢትዮጵያ የገቡት ስደተኞች ሕጻናት፣ ወጣቶች፣ ተማሪዎች፣ ሴቶችና ወታደሮች እንደሆኑ ዘጋቢያችን አለም ፍስሀ በተከታዩ ዘገባ ይነግረናል። ስደተኞቹ ኢትዮጵያ ስደተኞች ጉዳይ ስላልተቀበላቸው ለአንድ ወር አካባቢ በአዲግራት በመቆየታቸው እያማረሩ ነው። ከስደተኞች አንዷ ሳሌም ትባላለች። ሳሌም ከደቀ መሀር በመምጣቷ ትናገራለች። ወደ ኢትዮጵያ ከገባሁ ሀያ ቀን አድርገያለሁ። በዛ ለንበሳ በኩል ነው የገባሁት። ዛ ለንበሳ ተቀብለው ወደ አዲግራት ላኩን። በአዲግራት ዩኒቨርሲቲ ለ12 ቀናት ከቆየን በኋላ የኮሮና ቫይረስ ምርመራ ተደርጎልን ነጻ መሆናችን ተረጋግጦ በአንድ ትምህርት ቤት እንገኛለን። ለምሳሌም የኢትዮጵያ ስደተኞች ጉዳይ አስመልክታ እንዴት ይላለች? እኛ ወደ ኢትዮጵያ ከገባን በኋላ ህግ ተቀይሮ አልተባልን። ስለዚህ ወታደሮችና የመንግስት ሰራተኞች ስላልሆናችሁ መቀበል አንችልም አሉን። እኛ ግን ዜጎች ነን። ከተመቸው ከአገሩ መውጣት የሚፈልግ የለም። ስላልተመቸን ነው የወጣ ነው። ለምሳሌ እኔ ቴክኒክ ስኩል ተመርቄ ወላጆችን ለማገዝ በተዘጋጀሁበት ጊዜ ሰዋ መሄድ አለብሽ ተባልኩ። እኔም ሰዋ መሄድ ወታደር መሆን ስላልፈለኩ ወደ ኢትዮጵያ መጣሁ። ስለዚህ የግድ ሰዋ መሄድ አለብኝ ማለት ነው ለሁላችን መቀበል አለባቸው። ሳሌም ወደ ኢትዮጵያ ትግራይ ከገባች የተደረገላቸው አቀባበል ለመንግስትና ትግራይ ህዝብ አድናቅቷን ገልጻለች። ሌላም አስተያየት ሰጠኝ፣ ስሙን መግለጽ ያልፈለገ የ25 ወጣት የአስመራ ልጅ ነው። በዛላንበሳ በኩል ነው ወደ ኢትዮጵያ የገባሁት። ሁለት ሳምንት በአድግራት ቆይተናል። የስደተኞች ጉዳይ ለወታደርና መንግስት ሰራተኛ ብቻ ነው የምንቀበለው ብለዋል። በአንድ ቀን ከ8 እስከ 9 ነው የሚቀበሉት። እኔ የ27ኛው ዙር የሰው አሰልጣኝ ነኝ። ትናንትና ምርመራ ጨርሻ አለሁ። አርብ እንመለሳለን ብለዋል እየጠበቅን ነው። ያረፍንበት ቦታ ትምህርት ቤት በመሆኑ ትምህርትም እየተጀመር ስለሆነ ወዴት እንደምንሄድ ግራ ገባኝ። የአድግራት እናቶች ከቤታቸው እንጀራ በመሸከም እኛን እንዳይከፋን እያገዙን ነው። እናመሰግናለን ብለዋል። አለም ፍስሃ ለአሜሪካ ድምፅ ሬዲዮ። አለም ፍስሃን እናመሰግናለን። የምትከታተሉት ከአሜሪካ ድምፅ የምተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እንለፍ። የካሊፎርኒያ መራጮች በጊዜያዊ ስራና ኮንትራት ዘርፍ የተሰማሩ ሰዎች እንደ ተቀጣሪ ሰራተኛ ሳይሆን ነጻ ተቋራጭ ተደርገው ስለሚታዩበት ጉዳይ በቀረበው ሀሳብ ላይ የምርጫ ድምፅ እያሰጡ መሆናቸውን የአሜሪካ ድምፅ ዘጋቢ ሚሼል ኩዊን ባጠናቀረችው ዘገባ ገልጻለች። አዳነች ፍሳሀዬ ታቀርበዋለች። ወደ ተከታዩ ዘገባ እንለፍ። ለህዳር ሶስቱ ምርጫ ጥቂት ቀናት ቀርተውታል። ፕሬዚዳንት ዶናልድ ትራምፕና የዲሞክራቲክ እጩ ጆ ባይደን ለመራጮች የመጨረሻ ቅስቀሳቸውን እያደረጉ ነው። ስለነሱ እና እንደነሱ ሆነው ሊናገሩ በጤና ጥበቃ ስራ የተሰማሩት ማሪያ ሄርናንደዝ የስራ ሰዓታቸው ሲቀንስ የጎደለውን ለመሙላት ሲሉ በግላቸው ህዝብን የማመላለስ ስራ ጀመሩ። በተለያዩ ሰዎች ጋር ስለሚያገናኛቸውና በነፃነት ለመስራት ስለሚያስችላቸው እንደሚወዱት ይናገራሉ። በራሴ ጊዜ ለመስራት መቻሌ ለሌላው የስራ ስምሪትም በጣም ስለሚረዳኝ ጥሩ ነገር ይመስለኛል። ሄርናንደዝን ከመሳሰሉት ህዝብን በማመላለስ ተግባር የተሰማሩት ሰዎች ከደንበኞች ጋር የሚገናኙት በኮምፒውተር አፕ ሲሆን በአሁኑ ወቅት ካሊፎርኒያ ውስጥ ችግር እንደገጠመው ታውቋል። ኡበርን፣ ሊፍትንና ዶርባሽን የመሳሰሉት እንዲሁም ሌሎች ኩባንያዎች ያቀረቡት አንድ የውሳኔ ሀሳብ መራጮች ድምፅ እንዲሰጡበት ቀርቧል። እነዚህ ኩባንያዎች ወደ 200 ሚሊዮን ዶላር ያወጡበት የሥራ ዘርፍ ነው። ይህ ሐሳብ የመጨረሻ ድጋፍ ካገኘ ፌርናንደዝን የመሳሰሉት ሕዝብን በማመላለስ ተግባር የተሰማሩት ሰዎች በነፃ ኮንትራት ተቆራጭነት እውቅና ያገኛሉ። ይህን ከሚቃወሙት መካከል አበይት የሠራተኛ ማኅበራት ይገኙባቸዋል። የሕዝብ ማመላለሻ ኩባንያዎች ሠራተኞቹን እንደ ተቀጣሪ አድርገው እንዲቆጥሯቸው የሚያዝ የክፍለ ግዛቴቱ ሕግ አለ በማለት ይከራከራሉ። ሰራተኞቹ እንደ ተቀጣሪ ከታዩ ሲታመሙ ክፍያቸው የማይቋርጥበት፣ ከሚጠበቅባቸው የስራ ሰዓት አልፎ ከሰሩም የሚከፈሉበት ጥቅማ ጥቅምን ያገኛሉ ማለት ነው። በቀረበው ሐሳብ ላይ በሊፍትና በኦበር ነጂዎች መካከል ልዩነት እንዳለ ተገልጿል። አብዛኞቹ ነጂዎች በራሳቸው ወይም በሚያመቻቸው ጊዜ የመስራቱን እድል እንደሚፈልጉ ይናገራሉ። የራይድ ሸሩ ክሪስ ጌራስ ያስረዳሉ። የተሻለ ክፍያ ቢኖር አብዛኞቹ ችግሮች ሊፈቱ የሚችሉ ይመስለኛል። ልዩነቱ ያለው የተቀጣሪነት ፍላጎት ባላቸው ውህዳን ነጂዎችና ለተወሰነ ሰዓት ብቻ ለመስራት በሚፈልጉት ብዙሃን መካከል ነው። የራይድ ሼር ነጂ ሆኜ ነው እዚህ ያለሁት። ወደ 20ሺ ለሚጠጋ ጊዜ ሰዎችን አመላልሽ ያለው። ስለሆነም እነዚህ ኩባንያዎች የሚፈጽሙብንን ብዝበዛ በሚገባ አውቃለሁ። ክፍያችን ዝቅተኛ ነው። ለሚያስፈልጉት ጥቅማ ጥቅሞች ተደራሽነት የለንም። ፍትሕ የጎደለው ተግባር ነው። ዳንኤል የተባሉ የኡበር ነጂ በበኩላቸው የቀረበው ሀሳብ ድጋፍ ካገኘ የሌሎች ክፍለ ግዛት መንግስታት የሰራተኞች ህጎችን እንዲያከብሩ መልእክት ያስተላልፋል። በርክሊ በሚገኘው የካሊፎርኒያ ዩኒቨርሲቲ የሰራተኞች ማዕከል ሊቀመንበር ኬን ጃኮብስ የቀረበው ሀሳብ ድጋፍ ካገኘ ሌሎች መንግስታት የሰራተኞች ህጎችን እንዲያከብሩ መልእክት ያስተላልፋል ይላሉ። ኬን ጃኮብስ አያይዘውም በሌሎች ሀገሮች ደግሞ የሰራተኞች ህጎችን አለማክበር ብቻ ሳይሆን የፈለጉትን ለማድረግ የማይፈቅዱላቸውን ህጎች ለመለወጥ የሚያስችላቸው በቂ ገንዘብ አካብተዋል ሲሉ አስገንዝበዋል። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ thanks <laughs>